የኬንያ ጠቅላይ ፍርድ ቤት የፕሬዝዳንታዊ ምርጫ ውጤቱን ውድቅ ማድረጉ የፕሬዝዳንት ኡሁሩ ኬንያታን ደጋፊዎች ቅር ሲያሰኝ፣ የተቀናቃኛቸው የራይላ ኦዲንጋን ደጋፊዎች ደግሞ አስደስቷል። ሁለቱ ተፎካካሪዎች የፍርድ ቤት ውሳኔን ተከትሎ ወደ ምረጡ ቅስቀሳ እንገባለን ነበር ያሉት። የኬንያው ፕሬዝዳንት ግን ውሳኔውን የሰጡትን የጠቅላይ ፍርድ ቤት ዳኞችን በመዝለፋቸው ከኬንያ የፍርድ ቤት ዳኞች ማኅበር ተወቅሰዋል። ገልሞ ዳዊት ከናይሮቢ ዘገባለሁ። በስድስት የኬንያ ዳኞች የተላለፈው የኬንያ የምርጫ ውጤት ውሳኔ በኬንያውያን ዘንድ ልዩ ስሜትን ፈጥሯል። የተቀናቃኙ የራይላ ኦዲንጋ ደጋፊዎች የምርጫው መደገም ፍትሐዊ የሆነ የምርጫ ዙር እንዲካሄድ ይረዳል በማለት የዳኞችን ውሳኔ በጸጋ ተቀብለዋል። ለዚህም አርብ ዕለት ውሳኔው በይፋ ሲነገር በኦዲንጋ የትውልድ ቦታ ኪሱሙ ከተማ እንዲሁም በተለያዩ የናይሮቢ ቦታዎች ነዋሪዎች ወጥተው ደስታቸውን ገልጸዋል። ብዙዎች ደግሞ የዳኞቹ ውሳኔ ያልተገመተ በመሆኑ ጉዳዩን በኬንያ አነጋጋሪ እንዲሆን አድርገዋል። ጆን ዶንቢ ናይሮቢ ውስጥ ዝቅተኛ ገቢ ያላቸው ሰዎች በሚኖሩበት ኪቤራ ሰፈር ነዋሪ ነው። በጣም ደስተኛ ነኝ። የጠቅላይ ፍርድ ቤቱ ውሳኔ ምን ይሆን ብዬ ነበር ስጠብቀው የነበርኩት። ለምንድን ነው እኔ ራሴ የሰጠሁት ድምፅ በትክክል ያልተቆጠረው የሚል ጥያቄ ነው ያለኝ። እነዚህ ሰዎች ድምፃችንን ሰርቀውብናል። ስለዚህ በጠቅላይ ፍርድ ቤቱ ውሳኔ በጣም ተደስቻለሁ። የኪቤራው ነዋሪ ዶምቢ አያይዞም በ2013 የኬንያ ምርጫ ጊዜ ጠቅላይ ፍርድ ቤቱ በጊዜው ተቀናቃኙ ራይላ ላቀረቡት አቤቱታ የማያሳምን ውሳኔ በመስጠቱ በእርግጥ ይህን ውሳኔ ይወስናል ብዬ አልጠበቅኩም ይላል። በተጨማሪም ይህ ውሳኔ ለሌሎች አፍሪካ ሀገሮች ራሱ የማንቂያ ደውል ነው በማለት አስተያየቱን ሰጥቷል። አብዲ ኢብራሂም ጉዮ በኬንያ ማርሳቢት ግዛት ተወልዶ ያደገ የ25 ዓመት ወጣት ነው። አብዲ በግዛቱ ማርሳቢት ውጤቱ በተሻረው ምርጫ ኡሁሩ ኬንያታ አሸንፈው የነበሩ ሲሆን ምርጫ በድጋሚ ማካሄድ ለአገሪቱ ኢኮኖሚ እንቅስቃሴ ጥሩ አይደለም ይላል። ይህ በጣም ከባድ ውሳኔ ነው። ወደ ኋላ ስለሚመልሰን ማለት ነው። ምርጫ ሲደረግ እዚህ ሁሉም የንግድ ተቋማት ይዘጋሉ። ስለዚህ የኢኮኖሚ እንቅስቃሴ ይገታል ማለት ነው። ሰውም በቀላሉ ሥራ ማግኘት አይችልም። በኬንያ የፖለቲካ ሁኔታ ከየዕለቱ ኑሯችን ጋር በጣም ቁርኝት አለው። እኛ ብዙ የማርሳቤት ነዋሪዎች ብዙዎቻችን ጁብሊ ፓርቲን ነው የመረጥ ነው። ከ84 ፐርሰንት በላይ የሚሆኑት የማርሳቤት ነዋሪዎች እሁሩን ነው የመረጡት። ውሳኔው በጣም ነው ያስደነገጠኝ። እኛ በብዛት ወጥተን ድምፃችንን በመስጠት ነው ያሸነፍ ነው። ስለዚህ አሁን በድጋሚ ይካሄዳል የሚለው ውሳኔ ለእኛ ጥሩ ነገር አይደለም። እኛ ድምፅ ሌቦች አይደለንም። ጁብሊ ፓርቲ ብዙ ድምፅ አግኝቷል። ቢደገምም ምንም ጥርጥር የለኝም፣ አሁንም እናሸንፋለን። አብዲ የኬንያ ጠቅላይ ፍርድ ቤት ዳኛ የወሰኑት ውሳኔ ባይወደውም፣ በሀገሩ ኬንያ ከዚህ ቀደም ተሰምቶ ስለማያቅ ዲሞክራሲ እንዲመሻሻሉ አስደስቶኛል ሲል ገልጸዋል። የጠቅላይ ፍርድ ቤቱ ዳኛ ዴቪድ ማራጋ ባለፈው አርብ ውሳኔውን ካስተላለፉ በኋላ ፕሬዚዳንት ኬንያታ ውሳኔውን ባንቀበልም እናከብረዋለን ሲሉ ለሀገሪቱ ህዝብና ለደጋፊዎቻቸው አሳውቀው እንደነበር ይታወሳል። ያም ሆኖ ግን ዳኞችን የሚያጉድፍ ንግግር ሲያደርጉ በመሰማታቸው ከኬንያ የፍርድ ቤት ዳኞች ማኅበር ወቀሳ ቀርቦባቸዋል። ብራያን ካይምባ የኬንያ ፍርድ ቤት ዳኞች ማኅበር ኃላፊ ናቸው። የሀገሪቱ ፕሬዚደንት የጠቅላይ ፍርድ ቤቱን ኃላፊና ሌሎች የሀገሪቱ ዳኞችን ተሳድበዋል። የኬንያ ህገ መንግሥት አንቀጽ 159 እዝባር አንድ የዳኝነት ኃላፊነት ለፍርድ ቤት እንደሆነ ያስቀምጣል። አሁንም ሕገ መንግሥቱ ፍርድ ቤት ነጻና ፍትሐዊ እንዲሆን ይደነግጋል። ስለዚህ በተለይ በፖለቲካው ውስጥ ያላችሁ ሰዎች የሕገ መንግሥታዊ ግዴታችሁን እየተወጡ ያሉ የፍርድ ቤት ዳኞችን መጎንተል፣ አላግባብ ስማቸውን ማጥፋት፣ ፐርሶናል ፕሮፋይሊንግ እንድታቆሙ አሳስባለሁ። ትላንት የተቀናቃኙ ፓርቲ ናሳ አመራሮች በናይሮቢ ሁሩማ ሰፈር ከደጋፊዎቻቸው ጋር ሲወያዩ የኡሁሩ ኬንያታ ተቀናቃኙ ራይላ አሞሎ ኦዲንጋ አሁንም ድምጻችን እንዲሰረቅ አንፈቅድም፣ ስለዚህ የኬንያ ምርጫ ቦርድ አሁንም ማሻሻያ ያድርግ በማለት አሳስበዋል። ሁለተኛው ዙር ፕሬዚዳንታዊ ምርጫ የሚካሄደው በስልሳ ቀናት ውስጥ ሲሆን ተፎካካሪዎቹ በቅርቡ የምረጡን ዘመቻቸውን ይጀምራሉ። ለአሜሪካ ድምጽ ገልሞዳዊት ናይሮቢ።